አሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 12 2015 ዓ ም ዝግጅታችን ጀመረ። ዩናይትድ ስቴትስና ቻይና ለሚያደርጓቸው ግንኙነቶች ቀጥታ ግንኙነት ያስፈልጋል ሲሉ ብሊንከን ተናገሩ። ሕዝባዊ የቻይና ሪፐብሊክ ስለ ደቀነቻቸው ፈተናዎች ምንነት ግርታ የለንም። ብሊንከን በቤጂንግ እያደረጉት ካሉት ቆይታ የተቀናጨበውን ነው የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል። ማሽላም አልዘራሁም ጀካማነ ባለቤቴ ልጆችም ኩታረው ነው ሚገዛልኛ ቀው ግላ በግንቦት ነበር ምንዘራ ዝናቡ ሰጦ ነበር አመለጠኛ አሁን ደግሞ የሰማችኋቸው አርሶ አደር በማዳበሪያ ጥረት ምክንያት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ መውጣታቸውን አስመልክቶ ያነጋገርናቸው ናቸው። የዚህም ዝርዝር በትንታኔ መጽሔታችን ይቀርባል። ሰላም። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን እናንተም አብራችሁ ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። በድጋሚ እንደምናመሻችሁ። ዜናውን የማቀርብላችሁ እንግዲ ወልዴ ነኝ። በሱዳን ትናንት እሁድ ማለዳ የጀመረው የ72 ሰዓታት ተኩስ ማቆም የያዘ መምሰሉ፣ በአንዲት ከእንጨት በተሰራች ጀልባ ላይ ሆነው የሜዲትራኒያንን ባህር ሲያቋርጡ የነበሩ 117 ፍልሰተኞችን አንድ የበጎ አድራጎት ድርጅት መታደጉ እንዲሁም ኬንያ ከአውሮፓ ኅብረት ጋር የንግድ ስምምነት መፈረሟ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን ትናንት እሁድ ማለዳ የጀመረው የሰባ ሁለት ሰዓታት ተኩስ ማቆም የያዘ በመሰለበት በዛሬው ዕለት ዓለም አቀፍ ለጋሾች ደግሞ አገሪቱን በሚረዱበት ሁኔታ ላይ ለመነጋገር ጄኔቫ ላይ ጉባኤ ተቀምጠዋል። ከሁለት ወራት በላይ የተካሄደው ጦርነት ከፍተኛ ቀውስ እንዳስከተለ የተባበሩት መንግስታት ድርጅት በመግለጽ ላይ ነው። የአየር ጥቃትም ሆነ የሌላ መሳሪያ ድምፅ ሳይሰሙ መዋላቸውን በርካታ የካርቱም ነዋሪዎች ለኤኤፍፒ ዜና ወኪል ተናግረዋል። በሕክምና በመብራት ውሃ፣ እና በሌሎችም መሠረታዊ አቅርቦቶች ችግር ለሚሰቃዩት ሱዳናውያን መጠነኛ እፎይታ ሰጥቷል ተብሏል። ሚያዝያ ሰባት የጀመረውና ከሁለት ወራት በላይ የቆየው ግጭት ከ2 ሺ ሰዎች በላይ ሕይወት ሲቀጥፍ 5280 በላይ የሚሆኑትን ወደ ጎረቤት አገራት እንዲሸሸው አድርጓል። ከ2.2 ሚሊዮን በላይ የሚሆኑትን ደግሞ ከመኖሪያቸው ተፈናቅለዋል። ከሱዳን ሕዝብ ከግማሽ በላይ የሚሆነው ማለትም 25 ሚሊዮን የሚገምተው ሕዝብ ሰብአዊ እርዳታ ጠባቂ ሲሆን፣ ተመድ እንደሚለው እስካሁን የደረሳቸው እርዳታ እጅግ ጥቂት ነው። ጀኒቫ ላይ ዛሬ ይጀምራል የተባለው ጉባኤ ለሱዳንም ሆነ ለአካባቢው አገራት የሚያስፈልገውን እርዳታ በተመለከተ ይነጋገራል ተብሏል። በጉባኤው ላይ ከተመድ በተጨማሪ ግብጽ፣ ሳዑድ አረቢያ፣ ቀጣር እና የአፍሪካ ህብረት እንደሚሳተፉ ታውቋል። ባለፈው አርብ በኡጋንዳ በአንድ ትምህርት ቤት ላይ በተፈጸመ የሽብር ጥቃት የሞቱትን ሰዎች የቀብር ሥነ ሥርዓት በመፈጸም ላይ ሲሆን ጥቃቱን የፈጸመውና የተባበሩት ዲሞክራሲያዊ ኃይሎች በምህጻሩ ኤዲኤፍ በመባል የሚታወቀው ቡድን በኢስላሚክ ስቴት አይሲስ በገንዘብ እንደሚደገፍ የተመድ ባለሙያዎች ጥናት አመልክቷል። ኡጋንዳን ከኮንጎ በሚያዋስነው አካባቢ በሚገኘው ትምህርት ቤት ላይ በደረሰው ጥቃት ከሞቱት 42 ሰዎች ውስጥ 38ቱ ተማሪዎች ሲሆኑ የተቀሩት ደግሞ የትምህርት ቤቱ ዘብና ሦስት ሌሎች ሲቪሎች መሆናቸው ታውቋል። አንዳንዶቹ ተማሪዎች በማይለዩበት ሁኔታ መቃጠላቸውን፣ ሌሎቹ ደግሞ በስለትና በጥይት መገደላቸው ታውቋል። ቢያንስ ስድስት ተማሪዎች ደግሞ ተጠልፈው ወደ ኮንጎ ሳይወሰዱ እንዳልቀረ የኡጋንዳ ባለስልጣናት ተናግረዋል። ጥቃቱን ፈጻሚው ኤዲኤፍ በምስራቅ ኮንጎ በሺህ የሚቆጠሩ ሲቪሎች ግድያም ተጠያቂ መሆኑን የተመድ ባለሙያዎች ጥናት ጠቁሟል። ቡድኑ ከእንደ አውሮፓውያን አቆጣጠር 2019 ጀምሮ በአይሲስ በገንዘብ ይደገፍ እንደነበረና በግለሰቦች አማካኝነት ገንዘቡ ከሶማሊያ ተነስቶ በደቡብ አፍሪካ፣ ኬንያ እና ኡጋንዳ በኩል እንደሚሸጋገር በዚህ ሳምንት ይፋ እንደሚሆን የሚጠበቀው የተመድ ጥናት አመልክቷል። በአንዲት ከእንጨት በተሠራች ጀልባ ላይ ሆነው የሜዲትሬንያን ባህርን ሲያቋርጡ የነበሩ 117 ፍልሰተኞችን ባለፈው ቅዳሜ መታደጉን ኦፕን አርምስ የተሰኘ የበጎ አድራጎት ድርጅት አስታውቋል። ፍልሰተኞቹ ሊቮርኖ ወደ ተባለችው የጣሊያን ወደብ እንደሚወሰዱ ይጠበቃል። ባለፈው ሳምንት በግሪክ አቅራቢያ በደረሰ የጀልባ አደጋ 78 ፍልሰተኞች መሞታቸው ይታወሳል። አደጋው ከአፍሪካና ከመካከለኛው ምስራቅ ግጭትንና ድህነትን በመሸሽ ወደ አውሮፓ ለመሻገር የሚሞክሩት ፍልሰተኞች ሕይወታቸውን የሚያጡበትን አሳዛኝ ሁኔታ ዓለም እንደገና ትኩረት እንዲሰጠው አድርጓል። ቅዳሜ ዕለት በሕይወት የተረፉት ፍልሰተኞች ከኤርትራ፣ ሱዳን እና ሊቢያ የመጡ መሆናቸውንና ሀያ አምስቱ ሴቶች ሲሆኑ አንድ የሦስት ዓመት ሕፃንም እንደሚገኝበት ኦፕን አርምስ የተሰኘው በጎ አድራጎት ድርጅት በመግለጫው አስታውቋል። ፍልሰተኞቹን የማዳን ሥራው የተከናወነው ከእኩለ ሌሊት በኋላ መሆኑን እንዲሁም በድቅድቅ ጨለማ መሆኑንና እኛ እና ጀልባዋ ከሊቢያ ዳርቻ ተነስታ 30 ኪሎ ሜትር ዘልቃ ከገባች በኋላ እንደነበር ድርጅቱ ጨምሮ ገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአውሮፓ ኅብረትና ኬንያ ዛሬ ናይሮቢ ላይ የንግድ ስምምነት ተፈራርመዋል። ከአፍሪካ ጋር ጥልቀት ያለው የኢኮኖሚ ግንኙነት ለምትሻ አውሮፓ ትልቅ ስኬት ነው ተብሏል። ስምምነቱ ተግባራዊ ሲሆን አንድ አምስተኛውን የውጭ ንግድ ከአውሮፓ ጋር ለምታከናውነው ኬንያ ከታሪፍ ነፃ የሆነ የንግድ ዕድል ይሰጣታል ተብሏል። ተወዳጅ የሆነው ሻይ ቅጠሏ እና ቡናን የመሳሰሉ የግብርና ምርቶች እንዲሁም ሰባ በመቶ የሚሆነው የአበባ ሽያጭ በስምምነቱ እንደሚካተቱ ታውቋል። ኬንያ ገበያዋን ቀስ በቀስ ክፍት እንደምታደርግና አንዳንድ ሸቀጦች ግን ከስምምነቱን ስምምነቱ እንደማይጨምር የአውሮፓ ሕብረት ባለሥልጣናት ተናግረዋል። ወደ ሩሲያና ዩክሬን ተጉዞ የነበረው የአፍሪካ ልዑክ ታሪካዊና ተጽዕኖ ፈጣሪ ነበር ሲሉ ትናንት ከሁለቱ አገሮች ጉዞ የተመለሱት የደቡብ አፍሪካው ፕሬዝደንት ሰሪል ራማፎሳ አስታወቁ። በሌላ በኩል የሩሲያው ፕሬዝደንት ቭላዲሚር ፑቲን በልኡካኑ የሰላም ሐሳብ ላይ ቀዝቃዛ ውኃ ሲቸልሱበት የዩክሬኑ መሪ ቮሎዲሚር ዜሌንስኪ ደግሞ ሩሲያ ጦሯን ከአገራቸው ሳታስወጣ ከሞስኮ ጋር መደራደር የማይታሰብ ነው ብለዋል። ልኡኩ ባለ አስር ነጥብ የሰላም ሐሳብ ማቅረቡ ሲታወቅ ውጊያውን ማርገብ፣ የአገራትን ሉዓላዊነት ማክበር፣ ያልተደገደበ እህል ወደ ውጭ ገበያ መቅረብ እንዲሁም ሴቶችና ሕፃናት የጦር እስረኞችን ወደ አገራቸው መመለስ የሚሉት ይገኙበታል። ክሬምሊን ሐሳቦቹን ለመተግበር አስቸጋሪ እንደሚሆን ገልጿል። የሰላም ልዑኩ የአፍሪካ መሪዎች ለመጀመሪያ ጊዜ ከአህጉራቸው ውጪ ባሉ የሰላም ጉዳዮች ላይ የተሳተፉበት በመሆኑ ታሪካዊ ነው ሲሉ ራማፎሳ መናገራቸውን ዛሬ ሰኞ የወጣው ሳምንታዊው ዜና መጽሔት ጠቅሷል። የልኡካን ቡድኑ የደቡብ አፍሪካ፣ ሴኔጋል፣ ኮሞሮስ፣ ዛምቢያ ፕሬዚደንቶችንና ከኡጋንዳ ከግብፅ እና ኮንጎ ብራዛቪል ደግሞ ባለሥልጣናትን ያቀፈ እንደነበር የኤኤፍፒ ዘገባ አመልክቷል። ሩሲያም ሆነች ዩክራይን ጦርነቱን በድል እንደሚፈጽሙ እርግጠኞች በመሆናቸው ሰላም ለማምጣት የሚደረጉ ጥረቶች ጋሬጣ እየገጠማቸው ነው ሲሉ ተንታኞች በመናገር ላይ ናቸው። በመጨረሻም ዩናይትድ ስቴትስ ዛሬ ሰኞ በፌዴራል ደረጃ የጁንቲንዝ በዓልን አክብራለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት በእንደ አውሮፓውያን አቆጣጠር ጁን 19 1865 ዓ ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛዝ ስር የኖሩ የነበሩ ጥቁሮችን ነፃ መሆናቸውን ካሳውቁበት ቀን ነው። በሌሎች የአሜሪካ ግዛቶች በባርነት ጭቆና ስር የነበሩ ጥቁሮች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪ ደርስ ድረስ በባርነት ቆይተዋል። አድማጮች የዚህን ዜና ዝርዝር በመጽሄቱ ክፍለ ጊዜ እናቀርባለን። የምሽቱ ዜና በዚህ ተጠቃሏል። ቀሪ ዝግጅቶች ወደ ስመኞች መልሳለችዋሉ። እንግዱን ለዓለም ዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሰኔ 12 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው አብይ ርእስ ዘገባ እንለፍ። ዩናይትድ ስቴትስና ቻይና ግንኙነታቸውን በኃላፊነት የመምራት ግዴታ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን አክለው አለመግባባቶች ወደ ግጭት እንዳያመሩ ቀጥተኛ ንግግር ማድረግ የተሻለ መንገድ ነው ብለዋል። ብሊንከን ይህንን የተናገሩት የሁለቱን ሀገሮች ግንኙነት ለማረጋጋት በታለመው እና ሁለት ቀናት በዘለቀው የቤጂንግ ጉብኝታቸው የመጨረሻው ቀን ከቻይናው ፕሬዚዳንት ዢ ጂንፒንግ ጋር ተገናኝተው ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ኒኪ ቺንግ ያጠናከረውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። ብሊንከን በጋዜጣዊ መግለጫቸው ወቅት በሰጡት አስተያየት ከቻይናው ፕሬዚዳንት ሺ ጂንፒንግና ከአገሪቱ ከፍተኛ ዲፕሎማት ዋንግ ዩ ጋር ግልጽና በተጨባጭ ጉዳዮች ላይ ያተኮረ ውይይት ማድረጋቸውን ተናግረዋል። ህዝባዊ የቻይና ሪፐብሊክ ስለ ደቀነቻቸው ፈተናዎች ምንነት ግርታ የለንም። ይሁንና ዩናይትድ ስቴትስ መጪውን ጊዜ አስመልክቶ ከአሁን ቀደም በዓለም ዙሪያ ለአመታት ሰላምና ደህንነትን ለማስጠበቅ ያስቻሉ ህጎችን በማስከበር እና በማሻሻል ከሌሎች በርካታ አገሮች የምንጋራቸውን ነጻ፣ ግልጽ፣ የተረጋጋና የበለጸገ ዓለም ራዕይ ታራምዳለች። ያንን መጪ ጊዜ ለመከሰትም ቻይናን ጨምሮ ዲፕሎማሲያዊ ጥረት እንጀምራለን። ብሊንከን አክለውም በሚቀጥሉት ሳምንታት ውስጥ ተጨማሪ የዩናይት ስቴትስ ከፍተኛ ባለሥልጣናት ወደ ቻይና እንደሚያመሩ ጠቁመዋል። ዋሽንግተን በአንጻሩ የቻይና ባለሥልጣናትም ወደ ዩናይት ስቴትስ የሚያደርጓቸውን ተጨማሪ ጉብኝቶች እንደምትቀበል ብሊንከን ተናግረዋል። ሺ በበኩላቸው ሁለቱ ወገኖች ባደረጓቸው ንግግሮች መርካታቸውን አመልክተዋል። በታይዋን ባሕረ ገብ መሬት ቻይና የምታደርጋቸውን ቆስቋሽ ያሏቸውን እርምጃዎች በተመለከተም አገራቸው ያላትን ስጋት የተናገሩት ብሊንከን ዩናይትድ ስቴትስ ታይዋን ነጻ አገር እንድትሆን እንደማትደግፍና ድንበር ዘለል ልዩነቶችን በሰላማዊ መንገድ የመፍታት ሁነኛ አማራጭነትም አጽንኦት ሰጥተው ተናግረዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር ከ1979 ዓ ም አንስቶ ከቻይና ጋር ዲፕሎማሲያዊ ግንኙነት ለመመስረት የወሰደችውና ለበርካታ አስርት ዓመታትም የተከተለችው ውሳኔ በታይዋን የግንኙነት ሕግ ውስጥ በሰፈረው መሠረት የታይዋን የወደፊት ዕጣ በሰላማዊ መንገድ ይወስናል ከሚለው እሳቤ ጋር የተሳሰረ መሆኑ ይታመናል። ብሊንከን ለጋዜጠኞች ሲናገሩም በዥንጂያንግ በቲቤትና በሆንግ ኮንግ የዜጎች አያያዝ እና እንዲሁም በዩናይት ስቴትስ ዜጎች ላይ የተፈጸሙ ተገቢ ያልሆኑ እስሮችን የመሳሰሉ የሰብአዊ መብቶች እና ሌሎች ዓለም አቀፍ ስጋቶችን የተመለከቱ ጉዳዮች ማንሳታቸውን ጠቅሰዋል። ብሊንከን በተጨማሪም አገራቸው ከቻይና ጋር የጋራ ጥቅማቸውን በሚመለከቱ ጉዳዮች ዙሪያ ለመተባበር ዝግጁ መሆኗንም ተናግረዋል። እነኚህም የአየር ንብረት ለውጥ፣ የምጣኔ ሀብት መረጋጋት፣ የህብረተሰብ ጤና፣ የምግብ ዋስትናና አደንዛ ጭጽና አደገኛ መድኃኒቶችን ዝውውር የሚመለከቱ ጉዳዮች ይገኙባቸዋል ብለዋል። ፌንቲኔል የተባለውን እጅግ አደገኛ መድኃኒት ህገወጥ ዝውውር በተመለከተም ሁለቱ ሀገሮች በጋራ የሚሠራ ቡድን ለማቋቋም መስማማታቸውንም ብሊንከን አመልክተዋል። ትላንት እሁድ ቤጂንግ የገቡት ብሊንከን እንደ አውሮፓውያን የዘመን አቆጣጠር ከ2018 ዓ ም ወዲህ ቻይናን የጎበኙ የመጀመሪያው የዩናይት ስቴትስ ከፍተኛ ባለስልጣን ናቸው። ቻይና ለስለላ ዓላማ የተለቀቁ ናቸው የተባሉ ፊኛዎችን በዩናይት ስቴትስ የአየር ክልል ውስጥ እንዲንሳፈፉ ማድረጓን ተከትሎ ላለፈው የካቲት ወር ታቅዶ የነበረው የብሊንከን ጉዞ ወዲህ ወደ አሁኑ መገፋቱም ይታወቃል። ይህ በእንዲህ እንዳለ ያለ አግባብ ታስረዋል ያሏቸውን አባቶቻቸውን ጉዳይ ብሊንከን ከቻይናውያኑ አቻዎቻቸው ጋር ይነጋገሩበት ዘንድ ወላጆቻቸው በእስር ላይ የሚገኙ አሜሪካውያን ልጆቻቸው ጠይቀዋል። ቤተሰቦቻችንን ለቤታቸው አብቋቸው የሚል ዘመቻ የያዙት ወገኖች ትናንት እሁድ በትዊተር አማካኝነት ባስተላለፉት መልእክት ከእያንዳንዱ ታጋች ጀርባ በየቀኑ የሚሰቃይ አንድ ቤተሰብ አለ የሚል ጽሑፍም አስነብበዋል። የአባቶችን ቀን ከአባቴ ጋር ማሳለፍ ሳልችል ስቀር የዛሬው አባቶች ቀን ሰባተኛው ነው ያለው ሀሪስን ሊያክሎም አባቴን ከስር መልቀቅ የቻይና መንግስት ከዩናይትድ ስቴትስ ጋር ያለውን ግንኙነት የማሻሻሉን ሀሳብ በቁም ነገር መያዙን ለማሳየት ከሚያደርጋቸው በጣም ቀላል ነገሮች አንዱ ነው ሲል አክሏል። የሐሪሰን አባት ካይሊ እንደ አውሮፓውያን የዘመን አቆጣጠር ከመስከረም 2016 ዓ ም አንስቶ ቻይና ውስጥ ታስረው የሚገኙ አሜሪካዊ ናቸው። በኋላም በስለላ ድርጊት ተወንጅለው የአስር ዓመት እስራት እንደተፈረደባቸው ይታወቃል። ይሁን እንጂ ቤተሰቦቻቸው የተባለውን ውንጀላ ውድቅ ያደርጋሉ። አሊስ ሊን ደግሞ እንደ አውሮፓውያን የዘመን አቆጣጠር በ2006 ዓ.ም ግልጽ ባልሆነ ሁኔታ ተይዘውና የኮንትራት ውል አጭበርብረዋል በሚል ተወንጅለው በተመሳሳይ የዕድሜ ልክ ስርዓት የተፈረደባቸው የአሜሪካዊው ፓስተር ዴቪድ ሊን ልጅ ናት። የሊንም ቤተሰቦች ሊን ከቀረበባቸው ወንጀል ነፃ ናቸው ሲሉ ይሟገታሉ። ቆይቶም ሊን የዕድሜ ልክ ስር ቅጣታቸው ተቀንሶ እንደ አውሮፓውያን የዘመን አቆጣጠር በ2029 ዓ ም ከ6 ዓመታት በኋላ ይለቀቃሉ ተብሏል። አባቴን አፍቆኗል። እባኮን ለቤቶ በቃ ዘንድ የሚችሉትን ሁሉ ያድርጉ ስትል ልጃቸው አሊስ ከአሜሪካ ድምፅ ጋር ባደረገችው ቃለ ምልልስ ወቅት ለብሊንከን ጥሪ አድርጋለች። ይህ በእንዲህ እንዳለ የዩናይት ስቴትስ ብሔራዊ ደህንነት ጽፈት ቤት ዲሬክተር አቭሪል ሄንስ ባለፈው የግንቦት ወር መጀመሪያ የታይዋንን ጉዳይ አስመልክቶ ለዩናይት ስቴትስ ምክር ቤት አባላት በሰጡት አስተያየት ቻይና በታይዋን ላይ ወረራ ብትፈጽም በዓለም እጅግ ግዙፉንና በጥራቱም ከፍተኛ ግምት የሚሰጠውን ለኤሌክትሮኒክስ መሳሪያዎች መስሪያ የሚውል ቁሳቁስ ሰሚ ኮንዳክተርስ ምርት እንዲቋረጥ ወይም እንዲስተጓጎል በማድረግ በዓመት የአንድ ትሪሊዮን ዶላር ኪሳራ ሊያስከትል ይችላል ሲሉ ማስጠንቀቃቸው ይታወሳል። የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአበይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በማዳበሪያ እጥረት የዘር ወቅት ያለፈባቸው የምዕራብ ጎጃም ዞን አርሶ አደሮች ለሶስተኛ ጊዜ ሰልፍ ወጡ። በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ በሚባል አካባቢ የሚኖሩ አርሶ አደሮች የማዳበሪያ እጥረት እንደገጠማቸው በባህር ዳር ከተማ በተደጋጋሚ ባካሄዱት ሰልፍ ገልጸዋል። አርሶ አደሮቹ ለአሜሪካ ድምጽ እንደተናገሩት ማዳበሪያ በወቅቱ ባለማግኘታቸው ማሽላ አለመዝራታቸውንና ለማሽላ ባዘጋጁት መሬት ጤፍና ዳጉሳ ለመዝራት መሬቱን አለስልሰው ቢጠብቁም በማዳበሪያ እጥረት ምክንያት በወቅቱ እያለፈባቸው እንደሆነ ተናግረዋል። በጉዳዩ ላይ ከአማራ ክልል ግብርና ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው ዝርዝር አላት። በአማራ ክልል በተለያዩ አካባቢዎች የሚገኙ አርሶ አደሮች የአፈር ማዳበሪያ ጥያቄ እንደቀጠለ ክልሉ ርዕሰ መዲና ባህር ዳር ከተማ ጅራፍ እያስጮሁ ማዳበሪያ ይቅረብልን የሚሉ ጥያቄዎችን የያዙ በተለይ ደግሞ ከምዕራብ ጎጃም ዞን የተለያዩ ወረዳዎች የተውጣጡ አርሶ አደሮች ለሶስተኛ ጊዜ ዛሬ ሰልፍ ወጥተዋል። ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ መሸንቲ አካባቢ የመጡ አርሶ አደሮች ማሽላ የመዝሪያ ወቅት አለፈብን ሲሉ በክልሉ ግብርና ቢሮ በር ላይ አቤቱታቸውን አሰምተዋል። ከእነዚህ መካከል ሴት አርሶ አደር ደሌ ገበየው አንዷ ናቸው። ማሽላም አልዘራውም ደካማ ነው ባለቤቴ ልጆችም ኩታራሁ ነው ሚገዛልኛ ቀው ግላ በግንቦት ነበር ምን ዘራ ዝናቡ ሰጦ ነበር አመለጠኛ አመለጠኝ አሁን ዛሬ ግን ዳጉሳ ነበር የሚዘራ የማሽለውን ዳጉሳ ጉርጉርኩት። ዳጉሳስ ጉርጉሮ አገኛለሁ ላጣው ማን ይግዛ? ጤፍስ፣ ጤፍና ዳጉሳ ዛሬ ወቅቱ ማሽላ ለማለፍ። ሌላዋ ሴት አርሶ አደር ብርሃኑ ያለሙ ተመሳሳይ ችግር እንደገጠማቸው ይናገራሉ። ማዳበሪያ ቢጄ ማሽለው ቀረ፣ ዘናበቱር ቀረ 10 ሺህ ብር። በግብርና ሚኒስቴር የኢንቨስትመንት እና ግብአት ዘርፍ ሚኒስቴር ዴታ ዶክተር ሶፊያ ካሳ ከሳምንት በፊት በሰጡት መግለጫ የማዳበሪያ እጥረት የተከሰተው በመላ ሀገሪቱ መሆኑን ገልጸው ለእጥረቱ መከሰት ደግሞ ከክፍያ መዘግየት ጋርና ሰው ሰራሽ ችግሮች ናቸው ብለዋል። ግሩን ለመቅረፍም መንግስት ግዢ የፈጸመበትን ማዳበሪያ እየተጓጓዘ ነው ማለታቸው ይታወሳል። በሌላ በኩል ግብርና ሚኒስቴር ዛሬ በፌስቡክ ገጹ ባጋራው ጽሑፍ እስከ ሰኔ 30 2015 ዓ.ም ድረስ ከ7.4 ሚሊዮን ኩንታል በላይ የአፈር ማዳበሪያ በጅቡቲ ወደብ የደረሰ ሲሆን ከዚህ ውስጥ 6.6 ሚሊዮን ኩንታል ሙሉ በሙሉ ሀገር ውስጥ ገብቶ እየተጓጓዘ ነው ብለዋል። ማጓጓዣ ስራው በመኪናና በባቡር በፍጥነት እየተከናወነ ሲሆን አዳማ ካለው ባቡር ጣቢያ እንደደረሰ ወደ ኦሮሚያ፣ አማራና የሲዳማ ክልሎች ሲጓጓዝ የግብርና ሚኒስትሩ ግርማ አመንቴ ተዘዋውሮ መመልከታቸውን ጠቅሷል። ሌላው አርሶ አደሮች ያነሱት ቅሬታ መንግስት የማዳበሪያ እጥረት ችግር ለመቅረፍ እየሰራሁ ነው ቢልም በጥቁር ገበያ ግን በውድ ዋጋ እየተሸጠ መሆኑን ጠቅሰዋል።

ጠንካራ አገኘ፣ ደካማው አላገኘም ብለኸኛል። ምን ማለት ነው? ጎን ያለው ገዛህ አነጋዴ አቅም ያለው ጎን ያለው ገዛህ፣ ደካማ ጎኑ ደግሞ የለውም። ያንን ደግሞ ከምን እንዳመጡት እንግዲህ እራሱ በቃ አገልግሎቱ እራሱ ነው የሸጡ ግብር ነው ያ ከምን አገኘው ሽሽት የሚሽት ማለ ዘጠኝ የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳል ጎበው በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ በህገወጥ መንገድ የማዳበሪያ ንግድ እየታየ ነው። ለዚህም ሰፊ የህግ ማስከበር ዘመቻ ይጀመራል ብለዋል። ቡድን በጣም ክሪቲካል ችግር ካለባቸው ዞን ለወረዳዎች ተልኳል። ሰው እሱ ሂዶ በማን ጋር ነው ሚሰሩ? ከዞን አስተዳዳሪዎች ጋር ከዞን የፖሊስ ኃላፊዎች ጋር የጸጥታ ኃላፊዎች ጋር የፍትህ ኃላፊዎች ጋር አቦ በኮማንድ ፖስት እየተመራ ህገ ህገወጦች በቁጥጥር እየዋሉ ወደ ህጋዊ መስመር እንዲገባ የህብረተሰቡ ተሳተፊ ዘንድሮ መንግስት በሀምሳ ስድስት ነጥብ ሰባት ቢሊዮን ብር አስራ ሁለት ነጥብ ስምንት ሚሊዮን ኩንታል ማዳበሪያ መግዛቱን እና ከዚህ ውስጥ የተወሰነው ወደ ሀገር ቤት ገብቶ ለአርሶ አደሮች እንደተሰራጨና ቀሪው ደግሞ በመጓጓዝ ላይ እንዳለ ዶክተር ሶፊያ አክለው መግለጻቸው ይታወሳል። ለአሜሪካ በተከታይ ወደ ወላይታ እናልፋለን። በደቡብ ክልል ወላይታ ዞን ውሳኔ ህዝብ ምርጫ ዛሬ ለሁለተኛ ጊዜ ተካሂዷል። ሂደቱን ለመከታተል ወደ ወላይታ ዞን ሶዶ ከተማ ያቀናው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የመራጮችንና የባለሙያዎችን አስተያየት አካቶ ተከታዩን ዘገባ አድርሶናል። በወላይታ ዞን የሶዶ ከተማ ነዋሪ አቶ ዋዕዱ ደሳለኝ በደቡብ ክልል ወላይታ ዞን ለሁለተኛ ጊዜ በተካሄደው ውሳኔ ህዝብ ምርጫ ድምፅ ሰጡ ነው ያገኘ ናቸው። አቶ ዋዕዱ የዛሬው ካለፉት የተሻለ ነው የሚል እምነት እንዳደርባቸው ይናገራሉ። ጫው ይዘቱ በጣም ደስ የሚል ነው። አስራ አንድ ሰዓት ነው ለሌት ወጥን ተሰልፈን ነው የጀመር ነው። ጥሩ ነው፣ ሂደቱ ሁሉ ሰላማዊ ነው ምርጫው። በመጀመሪያ ዙር ምርጫ ወቅት የጤና እክል ገጥሟቸው ስለነበረ እንዳመለጣቸው ያስታውሱት የ75 ዓመቷ አዛውንት ወይዘሮ አዳነች ደስታ አሁን የመምረጥ እድል በማግኘታቸው መደሰታቸውን ይናገራሉ። አልመረጥኩም። የፊተኛው ውሸት አልናገርም። የአሁኑን ነው። የአሁኑም ልጄ በደንብ ነግራኝ፣ እሷ ያለችው ወደ አሮጌ ነው ያለችው። አንድ ናት ልጄ። አንዷን ደሞ ጉዞ አድርጎልኝ ያለ እንዳንተ ያለ ሁሉ አድርሳለች። እግዚአብሔር ምስጋና ይድረሰው። ወይዘሮ አለምቱ ደምሰ በበኩላቸው በሰላማዊ መንገድ ምርጫው መካሄዱን ተናግሯል። ቆንጆ ነው፣ በጣም አሪፍ ነው። ሁሉም ነገር ያው ሰላማዊ በሆነ መንገድ እየተካሄደ ነው ያለው። ከማለዳ ጀምሮ እስካሁን ጥሩ ነው። መራጮች ድምፅ የሚሰጡት እዛው ምርጫ ጣቢያ ውስጥ የተመዘገቡ በመሆኑ ምርጫ አስፈጻሚዎች ላይ ከፍተኛ የስራ ጫና መፍጠሩና አንዳንድ መራጮች ድምፅ ሳይሰጡ እንዲሄዱም እንዳደረጋቸው የተናገሩት ደግሞ አቶ ሀብታሙ ኃይል ናቸው። የሚፈልገውን ይጠቅመኛል ወደፊት ለኔ የሚለውን ከነም ጭምር እየመረጠ ያለበት ሁኔታ አለ። በዚህ ላይ አንድ የታየኝ ህዝቡ ከሌሊቱ አስር ሰዓት ጀምሮ እዚህ ሰልፍ ላይ ባለበት ሁኔታ ምርጫ አስፈጻሚዎች አካባቢ ምዝገባ የሚያካሂዱ ሰዎች ትንሽ ፍጥነት ከማነስ የተነሳ ህዝቡ ቁጭ ብሎ ብዙ ሰዓት ከመብላት የተነሳ ትንሽ ምጉረምረበት ሁኔታ አለ። ከሌሎች ዞኖች ጋር ክልል መመስረትን የሚደግፉ የእርግብ ምልክት፣ የማይደግፉ ደግሞ የጎጆ ምልክትን በመምረጥ ነው ድምፅ የሚሰጡት። ዛሬ ድምፅ በተሰጠባቸው ምርጫ ጣቢያዎች እርግብ ብልጫ የሚያገኝ ከሆንም ወላይታ ዞን ከጋሞ ከኮንሶም ከደቡብ ኦሞ ከጎፋና ከገዲዮ ዞኖች ከደራሼ ከቡርጂ ከአለም ከባስኬቶና ከአማሮ ልዩ ወረዳዎች ጋር የጋራ ክልል ይመሰርታል። ጎጆን የሚመርጡ ከሆነስ በዚህ ላይ አስተያየት እንዲሰጡን በወላይታ ሶዶ ዩኒቨርሲቲ የህግ መምህር የህግ አማካሪ እና ጠበቃ እንዲሁም በዩኒቨርሲቲው የህግ ክፍል የምርምርና የማህበረሰብ አገልግሎት ተባባሪ ፕሮፌሰር ነቢዩ ማርቆስን ጠይቀናቸዋል ጆን ቢመር አቸ አሁን መብቱ ይጠበቅለታል የሚለው አልደራጅም የማለት መብቱ ነው ወይስ የትኛው ነው የሚለውን በተመለከተ እዛ ጋር ብዥታ አለ መጥራት የነበረበት አሁን ምርጫ ተአማኒ ነው መሆን ያለበት ግልጽ ነው መሆን ያለበት ሁሉም ቅኔ የሆነ ነገር መሆን አልነበረበትም። ስለዚህ አሁን ጎጆ ደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ከዛ ጋር ይቀጥላለሁ የሚለውንም የሚወክልን እንድምታ አያሳይም። ያንን ቢሆን ህዝቡ ምን አይነት ሀሳብ ሊሰጥ ይችላል የሚለውንም አያሳይም። ከዚህ በፊት ደግሞ በወላይታ ብሔር በብቻውን ክልል ሊሆናለሁ የሚለውንም የሚወክል አማራጭም አልቀረበለትም። ጎጆን መርጬ ብቻዬን ክልል ይሆናል የሚል አማራጭ የለውም። አቶ ጌዶን ክልታ የተባሉ መራጭ ከምርጫው ምን እንደሚጠብቁ ተጠይቀው እርግብና ጎጆ ምልክት ስለሆነ ነው እንጂ ትልቁ ነገር ሀሳቡ ነው፣ ከኋላ ያለው ሀሳብ ነው። በአንድ ክልል ተደራጅቼ ይኖራለሁ፣ አይ አይደለም፣ በአንድ ክልል ተደራጅቼ አልኖርም ነው። ከዚህ በኋላ ሌሎች ምናልባት የጠየከኝም አልኖርም ከሚለው አንጻር አንድ ላይ ካለመኖር የተነሳስ ምንድነው የሚከተል የሚለውን ነገር በህግ አግባብ የተቀመጡ ነገሮች አሉ በዛ አግባብ ይፈታል የሚል ሳቢ ነው የሚኖረው። ለወላይታ ሶዶ ዩኒቨርሲቲ መምህሩ ተባባሪ ፕሮፌሰር ነቢዩ ማርቆስ ይህ ማለት ምን ማለት ይሆን የሚል ጥያቄ አቅርቤላቸው ነበር። ለጭርግብ ማለት በክላስተር መደራጀትን እደግፈዋለሁ ማለት ነው። ግን ጎጆን መምረጥ ማለት ምን ማለት ነው የሚለውን በተመለከተ ትርጉሙን ሰው በግል መደራጀትን አልደግፈውም የሚል ትርጉም እንደያዘ በፊት ያውቅ ነበረ። ጎጆ መምረጥ አልደግፍም ማለት ነውና ስለዚህ የወላይታ ሕዝብ አንድ ላይ መደራጀትን ስላልደገፈ ሌላ ሪፍረንደም እንደገና ወላይታ ብቻውን ይወጣ ወይስ፣ አሁን ደግሞ ወይ ካለው ደቡብ ብሔር ብሔረሰቦችና ሕዝቦች ጋር ይቀጥል የሚል እንደ አዲስ ለወላይታ ብቻ ይዘጋጅልኛል የሚል ተስፋ የሰነቁ ብዙ የወላይታ ብቻውን በክልል መደራጀት አለበት የሚለውን ሀሳብ የሚደግፉ ሰዎች የሚያነሱት ክርክር አለ ነው የግ አግባቦችን ነው አሁን በማንሳቱ ላይ ችግር ላይ ሞርቆ በአንቀጽ አርባ ስድስት አርባ ሰባት ብቻዬን ክልል ለመሆን ከሌሎች ጋር አንድ ላይ መሆን ደራጃ ላይ ያለው ኦልሬዲ ፎርስ የሆነ አለ። ስለዚህ አሁን የህግ አግባብን ማውራት እዚህ ጋር ብዙም ውሃ የሚቋጥር አይመስለኛል። በወላይታ ዞን የሶዶ ከተማ ከንቲባ አቶ ተመስገን አልማየሁም ውሳኔ ህዝብ በሰላማዊ መንገድ መከናወኑን ገልጿል። በመጀመሪያው ምርጫ የህግ ጥሰት ተፈጽሟል በመባሉም የባከነው ጊዜና የደረሰው ከፍተኛ የገንዘብ ኪሳራ እንዳይደገም በመንግስት በኩል ስለተደረገው ቅድመ ዝግጅት የተጠየቁት አቶ ተመስገን በዲሞክራሲ ታሪክም አዲስ ታሪክ ነው እየተመዘገበ ያለው ብሎ መውሰድ ይቻላል። በአንድ ቀን ካርድ ወስዶ በአንድ ቀን ድምፅ የሚሰጥበት የምርጫ ስርዓትን አላለፍንም። እንደ ሀገር ይሄ አዲስ ስርዓት ነው። ይሄ ሂደት ደግሞ ከስህተት የጸዳ ሆኖ እንዲጠናቀቅ የራሱን የበኩሉን ሚና ተጫውቷል። ያኔ ተፈጥሮ የተባሉ ስህተቶች አንዱ ከካርድ አወሳሰድ ጋር ተያይዞ፣ ሁለተኛው ከድምፅ ቱ የስልጣ ኃይሉ በጣቢያው ያለው በአግባቡ ማነጅ ማድረግ በሚያስችል ደረጃ እንዲያደርግ ስምሪቶች ተሰጥተዋል። ህብረተሰባችንም የራሱን መታወቂያ ያሟላበትን ሰነድ ይዞ ቀርቦ ምርጫውን እንዲፈጽም በቂ ትምህርት ተሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ በወላይታ ዞን በድጋሚ የተካሄደ የሚገኘውን ውሳኔ ህዝብ አስመልክቶ ባወጣው መግለጫ ምርጫው በተቀመጠው ሰዓት ማለዳም 12 ሰዓት መጀመሩን ከአዲስ አበባ 5215 ከወላይታ ደግሞ 3845 የምርጫ አስፈጻሚዎች ተሳትፎ ምርጫውን ማስተናገዳቸውን አስታውቋል። በ1812 የምርጫ ጣቢያዎች የተሟላ የምርጫ ቁሳቁሶች መድረሳቸውን ቦርድ አረጋግጧል። ቦርዱም ለሶስት የአገር ውስጥ ተቋማት የታዛቢነት እውቅና ሰጥተው በዞኑ የተለያዩ ጣቢያዎች ላይ 214 ታዛቢዎች መሰማራታቸውን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በአስፈጻሚነት ካሰማራቸው ውስጥ የፋና ቁጥር 3 ምርጫ ጣቢያ ኃላፊ አልማዝ መገርሳም ውሳኔ ህዝቡ ታዛቢዎች በተገኙበት መከናወኑን ለቪኦኤ ገልጿል። የድምፅ መስጠት ሂደቱ ከተጀመረ በኋላ በርካታ ስለገለጻቸው መራጮች ከተሰጣቸው ስድስት ወር ያልሞላው መታወቂያ ይዘው መገኘታቸውን ዳሩ ግን በቂ የሰው ምስክር ያቀረቡ ድምፅ እንዲሰጡ መደረጉንም ምርጫ ቦርዱ አስታውቋል። ዛሬ በወላይታ ዞን የተካሄደው ውሳኔ ህዝብ በደቡብ ክልል የሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች የጋራ ክልል ጥያቄ የውሳኔ ህዝብ አካል ሲሆን ጥራ 9 ቀን 2015 ዓ ም በተካሄደው ምርጫ የአብዛኞቹ አካባቢዎች ውጤት ደቡብ ኢትዮጵያ የተሰኘ ክልል መመስረትን የደገፉ ሲሆን የወላይታን ውሳኔ ሕዝብ ድምፅ ግን የህግ ጥሰት ተፈጽሟል ሲል ብሔራዊ ምርጫ ቦርድ ውጤቱን መሰረዙ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ወላይታ ሶዶም። በተከታዩ ዘገባ ደግሞ ወደ አዲስ አበባ እናልፋለን። የአዲስ አበባ አካል ጉዳተኞች ማህበር በዋና መዲናይቱ የመስሪያ ቦታቸው ለፈረሰባቸው አባላቱ መንግስት አፋጣኝ መፍትሄ እንዲሰጣቸው ጥሪ ማቅረቡን አስታወቀ። የማህበሩ ፕሬዚዳንት አቶ ገለታው ሙሉ ጥያቄው ለመንግስት አካላት በየደረጃው ቀርቦ ምላሽ ስላልተሰጠው በብዙሃን መገናኛዎች መግለጫ ለማስተላለፍ እንደተገደዱ ለአሜሪካ ድምጽ ተናግረዋል። ማህበሩ በሰጠው መግለጫ በአስራ አንዱም ክፍለ ከተሞች የመስሪያ ቦታቸው የፈረሱባቸው ወደ ሶስት ሺህ የሚጠጉ አካል ጉዳተኞች ለከፍተኛ ችግር በመዳረጋቸውና ጉዳዩ ጊዜ የማይሰጥ በመሆኑ መንግስት በአፋጣኝ ሊደርስላል ላቸው ይገባል ይላል የአዲስ አበባ ከተማ የሴቶች የህፃናትና ማህበራዊ ጉዳይ ቢሮ በበኩሉ የአካል ጉዳተኞቹ ጥያቄ ደርሶኛል የማጣራት ስራ አከናውናለሁ ብሏል የሴቶችና ማህበራዊ ጉዳይ ሚኒስትር ደግሞ የአካል ጉዳተኞቹን ችግር ለመፍታት ንግግር እየተደረገ እንደሆነ ገልጿል ገብረ ሚካኤል ገብረ መድህን ዝርዝራለሁ የአዲስ አበባ አካል ጉዳተኞች ማህበር ፕሬዚደንት አቶ ገለታው ሙሉ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ማህበራቸው አካል ጉዳተኞች ስላጋጠማቸው ችግር ለብዙሀን መገናኛዎች መግለጫ መስጠቱን ጠቅሰው፣ የእኛ አካል ጉዳተኞች አባላት የንግድ መስሪያ ቦታ ፈርሷል እና ከሆነ ጊዜ ጀምሮ በንግድ ማህበራቱን በራሳቸው ደረጃጀት በግለሰብም ደረጃ በ አለው የመንግስት መዋቅር ውስጥ ከወረዳ ጀምሮ ባለው መንግስት መዋቅር ከንቲባ አስተዳደሩ ድረስ ጥያቄው ቀርቧል። እኛ ደግሞ እንደ አዲስ አበባ አካል ጉዳተኞች ማህበር አፋጣኝ ምላሽ ስላልተሰጣቸው ወዲያውኑ ደብዳቤ ጽፈናል። አሁንም ከሚመለከታቸው ሌሎች የመንግስት አካላት ጋር ለምሳሌ ከአዲስ አበባ ሴቶች ሕጻናትና ማህበራዊ ጉዳይ ቢሮ ጋር ተነጋግረናል። በዚህ መሀል ደግሞ ሌሎች አካላትም ተገቢውን ትኩረት እንዲሰጡ ለማድረግ ደግሞ ጋዜጣ መግለጫ አብሮ ለመስጠት ተገደናል ማለት ነው። ማህበሩ በሰሜን ሆቴል መግለጫ በሰጠበት ወቅት የተገኙት ፕሬዚደንቱ አቶ ገለታው ሙሉ በኢትዮጵያ በአሃዝ ከሚታወቁት አካል ጉዳተኞች ዘጠና ስምንት ከመቶ ያህሉ ስራ አጥ እንደሆኑና በአዲስ አበባ የአካል ጉዳተኞችን የንግድ ቦታዎች የማፍረስ እንቅስቃሴ ችግሩን እያባባሰው እንዳለ ገልጸዋል። የአካል ጉዳተኞች ችግር በጣም ብዙ ነው፣ የትየለሌ ነው። ጥያቄዎቻችን ደግሞ በጣም ብዙ ቢሆኑም የመስሪያ ቦታ ጉዳይ የዳቦ ጥያቄ ጉዳይ ስለሆነ ቀስ ብሎ የሚፈቱት መንግስት ተዝናንቶ የሚመልሰው ጥያቄ አይደለም። ጊዜ አይሰጥም። ምክንያቱም ጥያቄው የመኖር አለመኖር ወይም የህልውና ጉዳይ ስለሆነ ማለት ነው። በተለይ ደግሞ አካል ጉዳተኛው ላይ ሲሆን ችግሩ በጣም አስከፊ ነው የሚሆነው። አካል ጉዳተኞች በአሁኑ ሰዓት አይደለም ሰርተው ለመኖር ለምኖ እንኳ ለመኖር የሚችሉበት እድል ጠባብ የሆነ መጥቷል። ምንም እንኳ ምቹ ስራ ለአካል ጉዳተኞች እንዲፈጠር መንግስት አካል ጉዳተኞችን አካታይ ስራ እንዲሰራ በተለያየ ጊዜ ስንጠይቅ የቆየን ቢሆንም አሁን ደግሞ ይባስ ብሎ በእንቅርት ላይ ጆሮ ደግፍ እንዲባል ያለችው ትንሽ የስራ ጭላንጭልን የሚያጠፋ ውሳኔ ነው የተወሰነው። መግለጫውን በንባብ ያሰሙት የአካል ጉዳተኞች የንግድ ማህበራት ተወካይ አቶ ኢዮብ ደስታ በአስራ አንዱም ክፍለ ከተሞች የአካል ጉዳተኞቹ የመስሪያ ቦታዎች ሲፈርሱ ቅድመ ዝግጅት እንዳልተደረገና ከፈረሱም በኋላ ለችግሩ አፋጣኝ መፍትሄ እንዳልተሰጠ አመልክተዋል። አዲስ አበባን ከሸራ ሱቆች እናጽዳ በሚል መመሪያ የመስሪያ ቦታቸው የፈረሰባቸው ሦስት ሺህ የሚደርሱ አካል ጉዳተኞች ችግር ላይ ወድቀዋል ያሉት አቶ ኢዮብ መንግስት መፍትሄ ሊሰጣቸው እንደሚገባ አሳስበዋል። አንደኛ፣ መንግስት በአዲስ አበባ ከተማ ያሉ አካል ጉዳተኞች ችግሮቻቸውን በተዋረድና በቅደም ተከተል እንዲፈታ እንጠይቃለን። ሁለተኛ፣ መንግስት በአፋጣኝ ከስራ ለተፈናቀሉ አካል ጉዳተኞች የዕለት ጉርሳቸውን ያገኙ ዘንድ ጊዜያዊ መፍትሄ እንዲሰጥ እንጠይቃለን። ሶስተኛ፣ መንግስት በዘላቂነት ለአካል ጉዳተኞቹ ችግር መፍትሄ በማምጣት የአካል ጉዳተኞቹን ጥቅምና መብት እንዲያስጠብቅ እንጠይቃለን። አራተኛ የሕገ መንግስቱ አንቀጽ 41 ንዑስ አንቀጽ አምስት እና የኮንቬንሽኑ አንቀጽ 27 እንዲከበርልን እንጠይቃለን። የአዲስ አበባ ከተማ የሴቶች የሕፃናትና ማህበራዊ ጉዳይ ቢሮ ከአካል ጉዳተኞቹ ጥያቄ እንደቀረበለት ገልጾ ጉዳዩን ለማየት እየሰራው ነው ብለዋል። ወይዘሮ ገነት ቅጣው የቢሮው ምክትል ኃላፊ ናቸው። የተለያዩ የእነሱ አደረጃጀት የተወጣጣ መቶ ቢሎ አውርተናል። ተግባብተንም ነው። የተለያየ ነው ማለት ነው። በምን ተግባባችሁ? እኛ ነገሮችን አጥርተን ባለጉዳይ፣ ባለድርሻ አካላቶች ጋራ በጋራ መድረክ እንደምናመቻችላቸው ያላቸውን መረጃ ፋይሎች እንዲያመጡ፣ ከዛ በኋላ በምን አግባብ ነው እነማን ትሪት ሊደረጉ ይገባል፣ እነማን በምን አይነት ምክንያት ነው የምለውን ከባለድርሻ አካል ጋር ለመስራት ሙሉ መረጃቸውን ማግኘት ይጠበቅብናል ማለት ነው። በሱ ነው የተግባባ ነው። ቀደም ሲል ስለ ጉዳዩ በአሜሪካ ድምፅ የተጠየቁት የሴቶችና ማህበራዊ ጉዳይ ሚኒስትር ዲኤታ ወይዘሮ አለሚቱ ኡሞድ ደግሞ ሚኒስቴር መስሪያ ቤቱ የአካል ጉዳተኞቹን ጥያቄ መቀበሉን ተናግረዋል። ባለፈው በቅድም በተነሳው ልክ አካል ጉዳተኞች እኛ ጋር መጥተው ነበር፣ አነጋግረናቸዋል። ቀጣይ ችግሩ ለመፍታት የሚያስችል ነገሮች ከሚመለከታቸው አካላት ጋር ንግግር እየተደረገ ያለበት ሁኔታ ነው ያለው ስለዚህ ከተማ ውስጥ ያሉ መሬቶች ምን ያህል ናቸው ስባል መታየት ያለበት ይመስለኛል። ክፍት ቦታዎች ካሉ፣ ለእነሱ ምቹ የሆኑ ቦታዎች ካሉ በቀጣይ ምላሽ ያገኙ የሚችሉበት ሁኔታዎች እንዲፈጠር በተሰጠን ሳይመንት መሰረት ከነሱ ሶስት ሰዎች ጉዳዩ የሚከታተሉበት ሁኔታ እንዲፈጠር ተብሎ ወስደን ከሚመለከታቸው ጋር ቀጣይ ለመነጋገር የሚያስችል ምቹ ሁኔታ በሚኒስቴር መስሪያ ቤቱ በኩል እየተፈጠረ ነው። ያ ለምላሽ መዘገየቱ ትክክል ነው፣ እሱን እንቀበላለን። አካል ጉዳተኞቹ በበኩላቸው የደረሰብን ችግር ፋታ የሚሰጥ ባለመሆኑ መንግስት ይድረስልን ሲሉ ለአሜሪካ ድምፅ ተናግረዋል። ከእነርሱም አንዷ ወይዘሮ ታደለች ከበደ ናቸው። መንግስት ችግራችንን አይቶ አፋጣኝ መፍትሄ እንዲሰጠን ነው እየጠየቅን ያለ ነው። በጣም ችግር ውስጥ ነን። ወደ ልመና እየገባን ነው። ምክንያቱም ልጆች አሉብን፣ ተማሪዎች ናቸው። እኛ ጠዋት ወጥተን ጠዋት የሸጥናትን ምሳ፣ ምሳ ላይ የሸጥናትን እራት ነው ለልጆቻችን የምናበላው እና ፈተና ውስጥ ነው ያለ ነው። ችግር ውስጥ ነው ያለ ነው። ሌላኛው አስተያየት ሰጪ አቶ ጥላሁን አሻግሬ የንግድ ቦታችን በመፍረሱ ለችግር ተዳርገናል፣ መንግስት ይስማን ብለዋል። አሁን በዚህ የዛሬ አንድ ወር አካባቢ ከሌሊቱ በዘጠኝ ሰዓት መጥተው እቃችንን ጭነው ወስደውብናል። አንድ ወር ሙሉ ጉዳተኛው ያለ ስራ ተቀምጧል። አብዛኛው ልመና ላይ ወጥቷል። ልመና ላይ ነውና በአፋጣኝ መንግስት መፍትሄ እንዲሰጠን ነው የምለው። አመሰግናለሁ። በቅዳሜው የመግለጫ አሰጣጥ ስነ ስርዓት ላይ ከተሳተፉት በመቶዎች የሚቆጠሩ አካል ጉዳተኞች ውስጥ የተወሰኑት በአዲስ አበባ ሰሜን ሆቴል አካባቢ መንገድ በመዝጋት ጥያቄያችን ይመለስ የሚል ድምፅ ማሰማታቸውን የአሜሪካ ድምፅ ተመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ እናልፋለን። ዩናይትድ ስቴትስ ዛሬ ሰኞ በፌዴራል ደረጃ ጁንቲንስ በዓልን እያከበረች ትገኛለች። በዓሉ ስያሜውን ያገኘው በዩናይትድ ስቴትስ የተካሄደው የእርስ በርስ ጦርነት እንደ አውሮፓያን አቆጣጠር በሰኔ 19 ወይም ጁን 19 1865 ዓ ም ማብቃቱን ተከትሎ የአሜሪካ ወታደሮች በቴክሳስ ግዛት በሚገኘው ጋልቭስተን ደሴት ደርሰው በባርነት አገዛ ስር ይኖሩ የነበሩ ሰዎች ሰዎች ነጻ መሆናቸውን ካሳወቁበት እለት ነው። በሌሎች የአሜሪካ ግዛቶች በባርነት ጭቆና ስር የነበሩ ሰዎች ቀደም ብለው ነጻ የተደረጉ ቢሆንም በቴክሳስ ግዛት ግን ሰራዊቱ እስኪደርስ ድረስ በባርነት ቆይተዋል። የአሜሪካ ድምፅ ዘጋቢያችን ግሬግ ፍላኩስ ባደረሰን ዘገባ እለቱ በመላ ሀገሪቱ የሚከበር በዓል ሲሆን፣ በጋልቭስተን ከተማ ለሚኖሩ ግን ልዩ ስሜት እንዳለው አመልክቷል። ቀጥሎ ይቀርባል። በቴክሳስ ግዛት ጋልቭስተን ከተማ የጁንቲንዝ በዓል አከባበር የጀመረው ከቀናት ቀደም ብሎ በተለያዩ ሽርሽሮች፣ ሰልፎችና የሙዚቃ ድግሶች ነው። ጁንቲንዝ በዋናነት የጥቁር ባህልና ለአጠቃላይ የአሜሪካና ኗር ያበረከተው አስተዋጽኦ የሚከበርበት ዕለት ሲሆን የበዓሉ አዘጋጅ ሳም ኮሊንስ ልዩ ቁም ነገሩ ግን በታሪኩ ላይ የተመሰረተ ነው ይላሉ። በጋልቭስተን መሀል ከተማ የሚገኘውና አራት መቶ ስልሳ ስኩዌር ሜትር ቁመት ያለው የግርግዳ ላይ ስዕልም ጀነራል ጎርደን ግራንገርን በአብዛኛው ጥቁር የነበሩትን ወታደሮቻቸውንና ነፃ የወጡትን ሰዎች እንደሚዘክርም ይገልጻሉ። በደሴቱ ላይ ወደ 1200 የሚጠጉ በባርነት የተያዙ ሰዎች ብቻ ነበሩ። ነገር ግን በጁንቴንዝ ከደሴቱ የተላለፈው መልእክት ከተሰራጨ በኋላ ከ1200 የሚበልጡት ሰዎችና በቴክሳስ ውስጥ በባርነት የኖሩት በሚሊዮን የሚቆጠሩ ሰዎች በጋልቬስተን የተከሰተውን የቃል ታሪክ በህይወት ጠብቀው አቆይተዋል። ጁንቲንዝ ለብዙ አፍሪካ አሜሪካውያን ጥልቅ ስሜታዊ ትስስር ያለው ቢሆንም በቴክሳስ ቤታውን ከተማ ነዋሪ እንደሆነው ሮኒ ሆል አንዳንድ ነጮችም ይደግፉታል እንደማስበው ለጥቁር ህዝቦች ብቻ የተጀመረ በዓል ቢሆንም እያደገ መጥቷል አንተም ታከብረዋለህ አዎ በደንብ በደሴቱ ከተካሄዱ የጁንቲንዝ በዓል ዝግጅቶች ይልቅ በባህር ዳርቻዎቹ ላይ ይዝናኑ የነበሩ ሰዎች ቁጥር የሚበልጥ ቢሆንም አንዳንድ ነዋሪዎችና ጎብኚዎች ግን ለጁንቲንዝ የተካሄደውን ሰልፍ ተካፍለዋል። ለምሳሌ የዩናይትድ ስቴትስ የቀድሞ ሰራዊት አባል የሆኑት ታዋን ፓርሰን ከሉዚያና ግዛት ጁንቲንዝን ለማክበር ነው የመጡት። የተከሰተውን ነገር ማስታወስ አስፈላጊ ነው፣ ነገር ግን ያለፈው ነገር የማንነታችን መገለጫ መሆን የለበትም። ይህን ጊዜ በጋልበዝተን ውስጥ በሰዎች የተገኘውን ነጻነት ለማክበር ብቻ ሳይሆን ወደፊት ነጻነታችንን ጠብቀን ለማቆየት ራሳችንን የምናስታውስበት አርገን ልንጠቀምበት ይገባል። ፓርሰን አንዳንድ ፖለቲከኞች ባርነትን ጨምሮ የሚረብሹ የታሪክ ገጽታዎችን ለመደበቅ የሚያደርጉት ሙከራ ያሳስባቸዋል። ኮሊንስ በበኩላቸው እንደ ጁንቲንዝ ያሉ ታሪካዊ በዓላት እውቀት ሀገሪቷ ያጋጠማትን ጫፍና ጫፍ ያሉ ተቃራኒ የፖለቲካ አመለካከቶችን ለመቀነስ ይረዳል ይላሉ። እውነት ለመናገር የዚች ሀገር መሠረት እውነትን በመናገርና በታሪኮች ውስጥ ያሉትን እውነተኛ ታሪኮች በማውጣት የመጠገን ኃላፊነት አለብን። ምክንያቱም የምንድን ነው? እውነትን በመናገር ነው። አንዳንድ ሰዎች አስተማሪዎች በባርነት ላይ ማተኮራቸው ከሀገር ፍቅር ይልቅ ጥፋተኝነትን ያበረታታል ብለው ያስባሉ የሚሉት ኮሊንስ፣ ይልቁንም እውነተኛ ታሪኮች መነገራቸው ሀገሪቱን ጠንካራ እንደሚያደርጋቸው ገልጸው ይከራከራሉ። በግሬግ ፍላኩስ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ ወደ ያዝናቸው ዝግጅቶች ነው የምናልፈው። የመጀመሪያው ቅንብራችን ጤና ነው። በድርቅ በተጠቁና የጸጥታ ችግር ባለባቸው በኦሮሚያ ክልል ደቡባዊ ዞኖች የኮሌራ ወረርሽኝ አሁንም እየተዛመተ እንደሆነ የክልሉ ጤና ቢሮ ገለጸ። በኦሮሚያ ክልል ጤና ቢሮ የሕዝብ ጤና አጠባበቅ ዘርፍ ኃላፊ አቶ ገመቹ ሹሚ ወረርሽኙ ባለፈው ዓመት ነሐሴ ወር በባሌ ዞን ከተከሰተ ወዲህ የ81 ሰዎች ሕይወትን መቅጠፉን ጠቅሰው አሁን ደግሞ በድርቅ በተጠቁ የክልሉ ዞኖች ውስጥ እየተዛመተ እንደሆነ ተናግረዋል። በሽታው በቦረና ዞን በዱብሉቅ ከተማ በቅርብ ርቀት ወደሚገኘው የተፈናቃዮች መጠለያ መግባቱንም በዱብሉቅ ወረዳ አስተዳደር ባልደረባ ለአሜሪካ ድምጽ ገልጸዋል። የኦሮሚያ ጤና ቢሮ በበኩሉ ወረርሽኙን ለመቆጣጠር ድርቅና የጸጥታ ችግሮች እንቅፋት እንደሆኑበት ይናገራል። ገልሞ ዳዊት ተጨማሪ ያለው በደቡብ ኦሮሚያ በቦረናና በጉጂ ዞኖች የተዛመተው የኮሌራ ወረርሽኝ አሁንም ለነዋሪዎች ስጋት እንደሆነ መቀጠሉን የክልሉ ጤና ቢሮ ገልጸዋል። በተለይ በቦረና ዞን በርካታ የድርቅ ተፈናቃዮች በሚገኙበት የዱብሉቅ ከተማ መጠለያ ውስጥ ወረርሽኙ እንደገባ በዱብሉቅ ወረዳ የአደጋ ስጋት አመራር ጽሕፈት ቤት ባልደረባ አቶ ዲበኖ ሳራ ተናግረዋል። በአሁኑ ጊዜ በከተማው በጣለው ዝናብ በየቦታው ኩሬ አለ። በዚያ ላይ ብዙ ተፈናቃይም ስላለ የኮሌራ በሽታው በወረርሽኝ ደረጃ ሊከሰት ችሏል። እንደ ወረዳችን እስከ አሁን በአርባ ሰዎች ላይ ታይቷል። በተለይ በድቡ ልክ ከተማ አቅራቢያ 28ሺህ ቤተሰብ የሚደርስ ተፈናቃይ አለ። ከአርባ ሰዎች 25ቱ የከተማውና የመጠለያው ነዋሪዎች ናቸው። ቀሪዎቹ አስራ አምስቱ የተለያዩ የገጠር ቀበሌዎች ነዋሪዎች ናቸው። በሽታው ከአንድ ወር በፊት እንደጀመረ የገለጹት አቶ ዴበነው ነው። ሕፃናትና አዛውንቶች ክፉኛ እየተጠቁ እንዳሉ ጠቁመዋል። የጤና ባለሙያዎች የሕክምናና የመድኃኒት ድጋፍ እየሰጡ ቢቆዩም ተጎጂዎች የምግብ እጥረት ያሉባቸው ስለሆኑ አሁንም በሽታውን መቆጣጠር አስቸጋሪ አድርገውታል ብለዋል። የኦሮሚያ ክልል ጤና ቢሮም ዓመት ሊያስቆጥር ጥቂት ወራት የቀሩት የኮሌራ ወረሽኝ አሁን ደግሞ በክልሉ ደቡባዊ ዞኖች በስፋት እየተዛመተ ነው ብለዋል። አቶ ገመቹ ሹሚ የኦሮሚያ ክልል ጤና ቢሮ የሕዝብ ጤና አጠባበቅ ዘርፍ ኃላፊ ናቸው። በአሁኑ ጊዜ በሽታው ወደ ስድስት ወይም ሰባት በሚሆኑ የቦረና ዞን ወረዳዎች ተከስቷል። ለምሳሌ ተልተሌ፣ ሚዮ፣ ሞያሌ፣ ድሬ ወረዳዎች የሚጠቀሱ ሲሆኑ ተፈናቃዮች ያሉበትን ድብሉቅ ወረዳንም ማንሳት እንችላለን። ይህንን ስንል የበሽታውን መከሰት መቶ በመቶ በላብራቶሪ ምርመራ አረጋግጠናል ማለት አይደለም። የበሽታው ባህሪ የታየባቸውን ህሙማን በፈጣን የልየታ ምርመራ ራፒድ ዳያግኖስቲክ ቴስት ነው የለየናቸው። እነርሱም ተገቢ የህክምና ድጋፍ እንዲያገኙ እየሰራን ነው። በተጨማሪም የግልና የአካባቢ ንጽህና እንዴት መጠበቅ እንዳለባቸው የግንዛቤ የማስጨበጫ ትምህርት እየሰጠነን። በጉጂ ዞን አምስት ወረዳዎች በበሽታው ሳይጠቁ አልቀሩም በሚል የተለዩ ሰዎች አሉ። በተመሳሳይ በምዕራብ ጉጂ ዞን በስድስት ወረዳዎች አሉ። በመሆኑም በሽታው እየተስፋፋ ነው ማለት እንችላለን። የኦሮሚያ ክልል ጤና ቢሮ ከፌዴራል ጤና ሚኒስቴር ጋር በመተባበር የበሽታውን ስርጭት ለመግታት እየሰራ እንደሆነ የገለጹት አቶ ገመቹ አሁንም የመድኃኒት አቅርቦ ትክክል እንደሆነ አመልክተዋል። መፍትሄ ለማግኘትም ከተባበሩት መንግስታት ዓለም አቀፍ የህጻናት ምርጃ ድርጅት ዩኒሴፍ ጋር እየሰራንንም ብለዋል። አናሊያም ባየ ሳኒ ከን አንጋማ ትቅቤ ከን ሚደመን ከንፍጠን ወቴ ባየ ሳ እስካሁን በወረርሽኙ እየተጠቁ ያሉትን ወረዳዎች ብንመለከት አብዛኛዎቹ በድርቅ የተጠቁና የጸጥታ ችግር ያለባቸው ናቸው። በሽታውን መቆጣጠር ያልቻልነውም በድርቁና በጸጥታው መታወክ እክሎች ነው። በተጨማሪም በአካባቢው ከፍተኛ የህብረተሰብ እንቅስቃሴ ያለ ሲሆን ከዚሁ ጋራ የመጠጥ ውሃ ችግርና ስለ በሽታው ያለው አናሳ ግንዛቤ ለመዛመቱ ምቹ ሁኔታ ፈጥሯል። በምስራቅ ሸዋ በሁለቱ የባሌ ዞኖችና በምዕራብ አርሲ ያለው የኮሌራ ወረርሽኝ ሙሉ በሙሉ በቁጥጥር ስር አለመዋሉን አቶ ገመቸው አክለው ተናግረዋል። የኮሌራ በሽታ ባለፈው ነሐሴ ወር በኦሮሚያ ክልል ባሌ ዞን ከተከሰተበት እስካሁን ድረስ 81 ሰዎችን ለሕልፈተ ሕይወት እንደዳረገ ከኦሮሚያ ክልል ጤና ቢሮ የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ገልሞ ዳዊት፣ ምስራቅ ሸዋ ዞን አዳማ። አሁን ደግሞ የምናልፈው ወደ ሳምንታዊው የስፖርት ዝግጅታችን ነው። አትሌት ብርቄ ሀየሎም በአንድ ማይል የዓለም ከ20 ዓመት በታች ክብረ ወሰን አሻሽላለች። ስፔን ክሮሽያን በፍጹም ቅጣት ምት በማሸነፍ የኔሽንስ ሊግ ዋንጫ አንስታለች። ፊፋ የጸረ ዘረኝነት ልዩ ኮሚቴን በድጋሚ አቋቁሞ ሽነሽያስን በመሪነት ሾሟል። ዩክሬናዊው የአርሴናል ተጫዋች ዚንቼንኮ የሩሲያ እና የቤላሩስ ስፖርተኞች ከሁሉም ስፖርታዊ ውድድር እንዲታገዱ ጥሪ አቅርቧል። እነዚህንና ሌሎች ስፖርታዊ ክንዋኔዎችን ያካተተው የኬኔዲ አባተ ዘገባ ተከታዩ ነው። ሐሙስ ዕለት በኖርዌይ ኦስሎ በተካሄደ የዳያመንድ ሊግ ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 5000 ሜትር ኢትዮጵያዊው ዮሚፍ ቀጀልቻ እና ዩጋንዳዊው ጃኮብ ኪፕሊሞ ያደረጉት ውድድር እጅግ ልብ አንጠልጣይ እና የተመልካቹን ቀልብ የያዘ ነበር። ሁለቱም አትሌቶች ውድድሩን እኩል 12 ደቂቃ ከ41.73 በሆነ ጊዜ ነው ያጠናቀቁት። ኋላ ላይ አሸናፊው የተለየው በፎቶ እይታ ነው። እግር ለእግር ተከታትለው ሲሮጡ የነበሩትና ድንቅ ፉክክር ያደረጉት ሁለቱ አትሌቶች እኩል ተስፈንጥረው የመጨረሻውን መስመር ማለፋቸውን ተከትሎ አሸናፊውን በእይታ መለየት አልተቻለም። በመሆኑም በፎቶ በተደረገ ልየታ ዮሚፍ ከአንድ መቶኛ ሰከንድ ባነሰ ጊዜ አሸናፊነቱ ተረጋግጧል። ዮሚፍና ኪፕሊሞ ያስመዘገቡት ሰዓት የወቅቱ አምስተኛው የዓለም ፈጣን ሰዓት በመሆንም ተመዝግቧል። በሌላ ውድድር የ17 ዓመቷ ኢትዮጵያዊት አትሌት ብርቄ ሐየሎም ደግሞ በዚያው በኦስሎ በተካሄደ የአንድ ማይል ዳይመንድ ሊግ ውድድር ከ20 ዓመት በታች ዓለም ክብረ ወሰንን በማሻሻል አሸንፋለች። አትሌቷ ርቀቱን አራት ደቂቃ ከ17 ነጥብ አንድ ሶስት በሆነ ጊዜ ነው ያጠናቀቀችው። ስፔን በፍጹም ቅጣት ምት ክሮሽያን አምስት ለአራት በሆነ ውጤት በማሸነፍ የአውሮፓ ኔሽንስ ሊግ ዋንጫን አንስታለች። ትላንት ምሽት በሮተርዳም የተደረገው የኔሽንስ ሊግ የፍጻሜ ጨዋታ ከተጨማሪ ሰዓት በኋላ ያለ ጎል ተጠናቆ ነው ወደ ፍጹም ቅጣት ምት ያመራው። ጨዋታውን የረታችው ስፔን ዩሮ 2012ን ካሸነፈች ከ11 ዓመታት በኋላ የመጀመሪያዋን ኢንተርናሽናል ዋንጫ ማንሳት ስትችል የክሮሽያ ወርቃማው ትውልድ ዋንጫ ማንሳት እንደተሳነው ቀጥሏል። የጨዋታው ኮከብ ተብሎ የተመረጠውና በተጠናቀቀው የውድድር ዓመት ከማንቸስተር ሲቲ ጋር ሶስት ዋንጫ ማሸነፍ የቻለው ስፔናዊው አማካይ ሮድሪ በጣም ደስ ብሎናል፣ በጣም ከባድ ጨዋታ ነበር፣ በከባድ ፈተና ነው ይህን ያሳካነው ብሏል። ይህ ድል ስፔንን ከፈረንሳይ በመቀጠል የዓለም ዋንጫ፣ የአውሮፓ ሻምፒዮናና የኔሽንስ ሊግን ያሸነፈች ሁለተኛዋ አውሮፓዊት አገር አድርጓታል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የጸረ ዘረኝነት ልዩ ኮሚቴን ካፈረሰ ከሰባት ዓመታት ገደማ በኋላ በድጋሚ አቋቁሟል። ስራውን አጠናቋል በሚል እንዲፈርስ ተደርጎ የነበረውን ኮሚቴ ፊፋ በድጋሚ ያቋቋመው የጸረ ዘረኝነት ስራው ገና ብዙ እንደሚቀረው በመገንዘብ መሆኑን አመልክቷል። ልዩ ኮሚቴው በእግር ኳስ በሚፈጸም አድሏዊና ዘረኝነት ተግባር ላይ የሚወሰዱ ጥብቅ ቅጣቶችን የሚጠቁሙ ተጫዋቾችን ያቀፈ ሲሆን የሪያል ማድሪዱ ቪኒሲየስ ጁኒየር ኮሚቴውን እንደሚመራ የፊፋ ፕሬዝደንት ጂያን ኢንፋንቲኖ ነግረውኛል ብሎ ሮይተርስ ዘግቧል። ባለፈው የውድድር ዓመት በተለያዩ አጋጣሚዎች የዘረኝነት ጥቃት ሰለባ የነበረው ብራዚላዊው የሪያል ማድሪድ የፊት መስመር ተጫዋች ቪኒሽስ በተለይ በግንቦት ወር ማድሪድ ከቫሌንሲያ ጋር ሲጫወት በደጋፊዎች ከደረሰበት የዘር ጥቃት በኋላ ጠንካራ ትችት ሰንዝሮ መነጋገሪያ ሆኖ ቆይቷል። በብራዚል እግር ኳስ ማህበር የሚመራ የጸረ ዘረኝነት ዘመቻ አካል ከሆነውና ቅዳሜ ዕለት በባርሴሎና ከተካሄደው የብራዚልና ጌኒ ብሔራዊ ቡድኖች ጨዋታ በፊት ቪኒሽስንና የቡድኑን አባላት ካገኙ በኋላ በሰጡት አስተያየት ከዚህ በኋላ ዘረኝነት ያለበት እግር ኳስ አይኖርም፣ ዘረኝነት ሲከሰት ጨዋታው ወዲያውኑ መቆም አለበት ሲሉ ኢንፋንቲኖ ተናግረዋል። በእግር ኳስ ውስጥ ያለውን የዘረኝነት ችግር ለአንዴና ለመጨረሻ ጊዜ ለማቆም በጣም ግልጽና ጠንካራ ቅጣቶችን እንተገብራለን፣ ከአሁን በኋላ ዘረኝነትን መታገዝ አንችልም ሲሉ ማክለዋል። የዘረኝነት ድርጊት ወንጀል ነው ማለታቸውንም ሮይተርስ በዘገባው አካቷል። ተገልጿል። ቪኒሽስ በሰጠው መግለጫ ከሁሉም ቦታ ለተሰጠኝ ትልቅ ድጋፍ በጣም አመሰግናለሁ ካለ በኋላ ኢንፋንቲኖ ዛሬ ድጋፉን ለማሳየት ወደ እኔ መጥቷል። ፊፋ እያቋቋመ ባለው ኮሚቴ ውስጥ የትኞቹ ተጫዋቾች መካተት እንዳለባቸውም ምክሬን ጠይቋል። ይህ እርምጃ አስፈላጊ ነው ብዬ ስለማስብ ተቀብያለው ብሏል። የብራዚል የጸረ ዘረኝነት ዘመቻ አካል በሆነው ከጊኒ ጋር በተደረገው ጨዋታ ላይ በዘረኝነት ላይ ያላቸውን ተቃውሞ ለመግለጽ የብራዚል ብሔራዊ ቡድን ተጫዋቾች ለመጀመሪያ ጊዜ ሙሉ ጥቁር መለያ ለብሰው ነው የተጫወቱት ጨዋታው በብራዚል አራት ለአንድ አሸናፊነት ተጠናቋል። በመጨረሻም ዩክሬናዊው የአርሰናል ተጫዋች ዚንቼንኮ የሩሲያና የቤላሩስ ስፖርተኞች ከሁሉም ስፖርታዊ እንቅስቃሴዎች ሊታገዱ ይገባል ሲል ጥሪ አቅርበዋል። የተከላካይ መስመር ተጫዋቹ ኦሌክሳንደር ዚንቼንኮ ሩሲያ በአገሩ ላይ በፈጸመችው ወረራ ምክንያት ሁሉም የሩሲያና የቤላሩስ ስፖርተኞች ከከፍተኛ ደረጃ ስፖርታዊ ውድድሮች መታገድ አለባቸው ብሏል። የሩሲያ ብሔራዊ ቡድንና ክለቦች አሁንም ከአውሮፓ እግር ኳስ ማህበርና ከፊፋ ውድድሮች እንደታገዱ ናቸው ነው። ዚንቼንኮ ግን ይህ እገዳ ሌሎች ስፖርቶችንም ሊያካትት ይገባል ባይ ነው። በመጪው የዊምብልደን የቴኒስ ሻምፒዮና የሩሲያና የቤላሩስ አትሌቶች ገለልተኝነታቸውን ገልጸው እስከ ፈረሙ ድረስ እንዲወዳደሩ ይፈቀድላቸዋል መባሉን የተቃወመው ዚንቼንኮ የሁለቱ ሀገራት ስፖርተኞች ያለምንም ቅድመ ሁኔታ መከልከል አለባቸው ሲል ተናግሯል። ከብሪታንያዊው የቴሌቪዥን ፕሮግራም አዘጋጅ ፒርስ ሞርጋን ጋር ባደረገው ቃለ ምልልስ ላይ የሁለቱን ሀገራት ስፖርተኞች በ የትኛውም ከፍተኛ ደረጃ ላይ ባለ ስፖርታዊ ውድድር ላይ ማየት ከማይወዱ ዩክሬናውያን አንዱ ነኝ ብሏል። እኔ ፖለቲከኛ አይደለሁም፣ ስለ ፖለቲካም ምንም አላውቅም። ነገር ግን እየሆነ ያለው ፖለቲካዊ ጉዳይ ሳይሆን ጦርነት ነው። ፖለቲካ ስፖርት ውስጥ መግባት እንደሌለበት ያወራሉ። ይህ ፖለቲካ አይደለም ጦርነት ነው ሲልም ዚንቼንኮ ምክንያቱን አስረድቷል። ሩሲያ በዩክሬን ላይ በከፈተችው ጦርነትና ቤላሩስ ደግሞ ለሩሲያ በሰጠችው ድጋፍ ምክንያት የሁለቱ ሀገራት ስፖርተኞች ከበርካታ ዓለም አቀፍ ስፖርታዊ ውድድሮች መታገዳቸው ይታወቃል። ለዛሬ የመረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። መሰናዷችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ አውሮፓውያን የዘመን አቆጣጠር በየዓመቱ ሰኔ 19 ቀን አሜሪካውያን በአፍሪካ አሜሪካውያን ዘንድ ትልቅ ስፍራ ያለውን በዓል ጁን ቴንዘን ያከብራሉ። ዕለቱ የእርስ በርስ ጦርነቱን ማክተም ተከትሎ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን ነፃ መሆናቸው የተደነገገበት አዋጅ ኢማንስፔሽን ፕሮክላሜሽን የታወጀበት ዕለት መታሰቢያ አይደለም። ስለምን እርሱ የታወጀው ጥር 1863 ዓመተ ምህረት ነውና በመላዋ ዩናይትድ ስቴትስ ባርነትን ያስወገደው 13ተኛው የህገ መንግስት ማሻሻያ የጸደቀበት ዕለት የሚታሰብበትም አይደለም። የህገ መንግስት ማሻሻያው የጸደቀው እንደ አውሮፓውያን የዘመን አቆጣጠር ታህሳስ 6 1865 እንደነበረ በማውሳት የዛሬው ርዕስ አንቀጽ ጽሑፉን ይጀምራል፣ ጁን ቴንድ አለ። ርዕስ አንቀጹ ሲቀጥል ቴክሳስ ክፍለ ግዛት ጋልቭስተን አይላንድ ውስጥ ተገልለው ይኖሩ የነበሩ በባርነት ተይዘው የኖሩ አፍሪካውያን አሜሪካውያን የነጻነታቸውን ዜና ለመጀመሪያ ጊዜ የሰሙበት ዕለት መታሰቢያ ነው። በአመቱ ሰኔ 19866 ዓ ም ላይ የጁንቴንድ በዓል ለመጀመሪያ ጊዜ ቴክሳስ ውስጥ ተከበረ። ከዚያም በሌሎቹም የደቡባዊ አሜሪካ ክፍለ ግዛቶች ይከበር ጀመር። ጁንቲንት በዩናይትድ ስቴትስ ከየትኛውም የአፍሪካ አሜሪካውያን በዓል በርካታ አመታት ያስቆጠረ በዓል እንደሆነ ይነገርለታል፣ በማለት ርዕስ አንቀጹ ሀተታውን ይቀጥላል። የሆነ ሆኖ ጁንቲንት ታሪካዊ ፋይዳው በይፋ እውቅና ያገኘው ከ156 ዓመታት በኋላ ነው። ፕሬዚዳንት ጆ ባይደን እንደ አውሮፓውያን የዘመን አቆጣጠር ሰኔ 17 2021 ዓ.ም የጁንቲንት የብሔራዊ ነጻነት ድንጋጌን ሕግ ፈርመው በፌዴራሉ መንግስት ደረጃ ከሚከበሩ በዓላት አንዱ ለመሆን በቃ። ፕሬዚደንት ባይደን እንደኔ አመለካከት ጁንቲንትን ፌዴራላዊ የዓመት በዓል ማድረጉ ድጋፍ ለማሳያ ያህል አይደለም። ይልቁንም ሲጀመር ባሪያ ፈንገላ ኃጢአት መሆኑን እንደ ሀገር አምነን መቀበላችንን የምንገልጽበት እንጂ ሲሉ የተናገሩትን እርስ አንቀጹ ይጠቅሳል። የጦርነቱ ምክንያት እርሱ ባይሆንም የጦርነቱ ምክንያት አንድነታችን ብቻም እንዳልነበረ ከሁሉም ይበልጥ በዋናነት ስለ ሀገራችንና ስለ ነፃነቷ እንደነበር የሚያስገነዝበን ነው። የነፃነት አዋጁ እንዲሁ ሰነድ ብቻ ሳይሆን አገራችን የቆመችለት ነፃነት ምን ማለት እንደሆነ ከስረ መሰረቱ ያስታውሰናል። ጠንካራ ከመሆናቸው የተነሳ ሊካዱ የማይችሉ እምነቶች እንዳሉ አሳይቶናል። ሁላችንም በአምሳለ እግዚአብሔር ፍጥረታችን እኩል ነን እና በሕይወታችን ሁሉ በእኩልነት ልንታይ ይገባል የሚለውን የአሜሪካን ቃል ኪዳን ያስታውሰናል። ጁንቲንት የረጅሙ የባርነትና የጭቆና ጨለማ ዘመን ብቻ ሳይሆን የተሻለ ብሩህ ቀን ተስፋ እውን የሆነበት የሁለቱም መታሰቢያ ነው በማለት ርዕሰ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። በማቀናበር አብራን ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ ወይም ደግሞ በመሰናዷችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ኔትወርክ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ሁለት ዜሮ ሁለት ሁለት ሃምሳ አንድ ሰላሳ አምስት ዜሮ አምስት የዋትሳፕ ቁጥራችን ነው። ከፊት ለፊት የመደመር ምልክትና አንድን ከፊት በማስቀደም መልክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። በኢሜይል ልታገኙን ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው፣ በሱ መጠቀም ትችላላችሁ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ለዛሬ ሰላም ደህና ደሩ።